SBS Radio. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። በርካታ የአውስትሬልያን ክፍለ አገራት አንዳችም በኮሮና ቫይረስ የተያያዘ ሰው ሳያስመዘግቡ አደሩ ኒውዚላንድ የኮቪድ-19ን መስፋፋት ገታው አለች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በርካታ የአውስትሬሊያ ክፍል አገራት አንድም በኮሮና ቫይረስ የተጠቃ ግለሰብ ሳያስመዘግቡ በርካታ የአውስትሬሊያ ክፍል አገራት አንድም በኮሮና ቫይረስ የተጠቃ ግለሰብ ሳያስመዘገቡ ማደራቸው የቫይረሱ መስፋፋት እያዘገመ ስለመሆኑ ፍንጭ ሆኖ ታይቷል። ምዕራብ አውስትራሊያና ኩዊንስላንድ አንዳችም አዲስ በኮሮና ቫይረስ የተያዘ ሰው ያላስመዘገቡ ሲሆን ቪክቶሪያ አንድ ግለሰብ በቫይረሱ መጠቃቱን አስታውቃለች። በሳምንቱ መጨረሻ ደቡብ አውስትራሊያና መዲናይቱ ካንቤራ ቫይረሱ ያጠቃው ግለሰብ እንዳልተመዘገበ ጠቅሰዋል። የቪክቶሪያ ዋና የጤና ኃላፊ ፕሮፌሰር ብሬት ሳትን የቫይረሱ የማኅበረሰብ ተዛማችነት ቢቀንስም ተጨማሪ ምርመራዎችን የማካሄዱ ተግባር ግና እንዲቀጥል ሲያበረታቱ፣ ዝቅተኛ ቁጥሮችና አለማሻቀቡ ለሳምንታት ከቀጠለ የገደብ እርምጃዎችን ማንሳቱን እንመለከታለን። ቪክቶሪያ ውስጥ ከአንድ በታች ረግቶ ከቆየ የቁጥሩን አለማሻቀብ አይተን የተወሰኑትን ገደቦች እናነሳለን። አሁንም በዚያው መልኩ ከቀጠለ ሌላውን የገደብ ደረጃ እናነሳለን ብለዋል። አውስትሬሊያ ውስጥ እስካሁን ከኮሮና ቫይረስ ጋር በተያያዘ ሰባ አንድ ሰዎች ሕይወታቸውን ያጡ ሲሆን ከስድስት ሺህ በላይ ተጠቅተዋል። በኮሮና ቫይረስ ሳቢያ ተገድቶ የነበረው አጣዳፊ ያልሆነ ቀዶ ሕክምና ጥንቃቄ በተሞላበት መልኩ እንዲቀጥል ለማድረግ እሳቤ መኖሩን የጤና ባለሥልጣናት ገለጡ። የአውስትራሊያ ምክትል የጤና ኃላፊ ዶክተር ኒክ ኮትወርስ ካቢኔው ይሁንታ ሰጥቶ ካጸደቀው የሕክምና ግልጋሎቱ ዳግም ሊቀጥል እንደሚችል ገልጠዋል። የብሔራዊ ካቢኔው በነገው ዕለት ማክሰኞ ይሰየማል። የፌዴራል ተቃዋሚ ቡድን በጅሮንዱ በኮሮና ቫይረስ ወረርሽኝ ወቅት ሆን ብለው ጊዜያዊ ሠራተኞችን ከሥራ ጠባቂ ክፍያ ማግለላቸው እንዳሳሰበው አስታወቀ። ለክፍያው ከመቶ ቢሊዮን ዶላርስ በላይ በጀት ተመድቦለታል። የሌበሩ ጂም ቻልመርስ በጅሮን ጆሽ ፍራይደንበርግ ፕሮግራሙን ለማስፋት አለመወሰናቸውን አስመልክተው ትችታቸውን ሲሰነዝሩ በርካታ አውስትራሊያውያን የሥራ አጥነት ተርታ እንዳይሰለፉ የሚችሉትን ሁሉ እንደሚያደርጉ መናገራቸው እውነት አይደለም። የሥራ ጠባቂ ክፍያ እንዲሰፋና መንግስትም ዘልቆ ፈጥኖ እንዲከውን ጥሪ እናቀርባለን ሲሉ ጆሽ ፍራይድንበርግ በበኩላቸው በአሰሪና ሰራተኛ መካከል ያለው መደበኛ ግንኙነት እንዲጠበቅ የምንችለን ሁሉ እያደረግን ነው። የሥራ ጠባቂ ክፍያ የሚፈጽመውም ያንን ነው። እንዲሁም ስራጥነት የጨመረ መሆኑንም ልብ እንላለን ባቡም ያለንበት የመጣኔ ሀብት እውነት ነው ብለዋል። የኒውዚላንድ መንግስት የኮሮና ቫይረስ መስፋፋትን መግታቱንና ተዛማችነቱንም የተዛማችነት መጠኑንም እንዲቀንስ በማድረጉ የተጣሉ ደንቦችን ልቀቅ ለማድረግ መወሰኑን አስታውቋል። ከሚቀጥለው ሰኞ ኤፕሪል 27 ጀምሮ የተጣሉ ገደቦች በተወሰነ መልኩ የሚነሱ ሲሆን በቀጣይነትም በሚቀጥለው ወር ሜይ 11 የአገሪቱን አካሄድ ታይቶ ከውሳኔ ላይ እንደሚደረስ ገልጠዋል ኒው ዚላንድ ውስጥ በኮቪድ-19 ሕይወታቸው ያለፈ ሰዎች ቁጥር ግማሽ ደርዘን በመሆኑ ከዓለም አነስተኛው የሞት ቁጥር ነው። ጠቅላይ ሚኒስትር ጃሲንዳ አደን የኒው ዚላንድ ሕዝብ ከቁጥጥር ውጪ የሆነውን የኮቪድ-19 የኮሮና ቫይረስ ተዛማችነት ስኬታማ በሆነ መንገድ ገጥቷል ብለዋል። አያይዘውም በዚህ ሳምንት ማህበራዊ ርቀት እንደጠበቀ ሆኖ የንግድ ተቋማትን ለመክፈት የሚደረጉ እንቅስቃሴዎች እንደሚጀምሩ ገልጠዋል።